የጀርመን የኢኮኖሚ ትብብር ሚኒስትር ጌርድ ሚለር እና የኢኮኖሚ ሚኒስትሯ ብሪጌተ ሲፕሪስ እንዲሁም በጀርመን ፌዴራዊ ምክር ቤት የገንዘብ ሚኒስቴር ጉዳይ ተመልካች ኮሚቴ ከፍተኛ ባለስልጣን ዛሬ በኬንያ መዲና ናይሮቢ በሚጀመረው ሁለተኛው የጀርመንና የአፍሪካውያን ኢኮኖሚ ጉባኤ ተሳታፊዎች ይሆናሉ። የኬንያ ፕሬዝደንት ኡሁሩ ኬንያታ በሚያስተናግዱት ሶስት ቀናት በሚቆየው በዚሁ ጉባኤ ላይ የዛምቢያ፣ ሩዋንዳ፣ ዩጋንዳ እና ሌሎች አፍሪካውያት ሀገራት ሚኒስትሮችም ይገኛሉ። ጀርመን በአፍሪቃ ያለውን የገበያ እድል እስካሁን ሳትጠቀምበት እንደ ቆየች ከጥቂት ሳምንታት በፊት ለሁለተኛው የሀገራቸው ቴሌቪዥን ጣቢያ ሴትደኤፍ እያስታወቁት የኢኮኖሚ ትብብሩ ሚኒስትር ጌርድ ሚለር ሀገራቸው ከአፍሪቃ ጋር ያላትን ኢኮኖሚያዊ ትብብር ልታጠናክር እንደሚገባ አሳስበዋል። ለዚህም ብዙ ምክንያቶች እንዳሉ ሚኒስትሩ አስረድተዋል። እንደ ሚኒስትሩ ከአፍሪቃ የሚታየው ግዙፉ ስደት አንዱ ምክንያት ነው። የስደተኞች ቁጥር እንዲቀንስ ከተፈለገ በአፍሪቃ የኑሮ ሁኔታ መሻሻል እንዳለበት የጀርመን መንግስት በሚገባ ተረድቶታል። በአፍሪቃ ለሚታየው ችግር መፍትሄ ካልተገኘለት በስተቀር ስደተኞች ወደፊትም ወደ አውሮጳ መምጣታቸው እንደማይቀር ጌርድ ሙለር አስጠንቅቀዋል። ሌላው ምክንያት ይላሉ የኢኮኖሚ ትብብሩ ሚኒስትር ጌርድ ሚለር በጀርመን የስራ ቦታ ፈጠራን የሚመለከት ነው። ብዙ ጀርመናውያን ፖለቲከኞች በወቅቱ አፍሪካን ለጀርመናውያን ባለ ሀብቶች ምቹ ቦታ ሆና አግኝተዋታል። ፖለቲክ ኡንቨሰንሻፍት በሚል መጠሪያ የሚታወቀው በበርሊን የሚገኘው የፖለቲካ ጥናት ተቋም ባልደረባ ወይዘሮ ኤልቪራ ሽሜግ እንደሚሉት በገበያው ዘርፍ አፍሪቃ የያዘችው ትርጓሜ ከፍ እያለ መጥቷል። አፍሪቃውያን ወደ አገሮቻቸው በንግድ የሚያስገቡትን ምርት ለብዙ ዓመታት ይገዙ የነበሩት ከአውሮጳ ነበር። ይህ ሁኔታ ዛሬ ተቀይሮ ሰፊ የገበያ እድል መያዟ ከሚነገርላት አፍሪቃ ጋር የንግዱን ግንኙነት የሚያካሂዱት አውሮጳውያን ሳይሆኑ ቻይናና ህንድን የመሳሰሉ ሀገራት ናቸው። ለምሳሌ የቻይና ተቋማት በኢኮኖሚ ጉባኤ አስተናጋጅ ሀገር ኬንያ ውስጥ መዲናይቱን ናይሮቢ ከሞምባሳ ወደብ ጋር የሚያገናኝ 14 ቢሊዮን ዩሮ የሚፈጀውን የባቡር መስመር መዘርጋት ጀምረዋል። ይኸው የባቡር መስመር ወደፊት ከዩጋንዳ ጋር እንደሚያገናኝም ነው የተገለጸው። የመንግስት ተወካዮች ደጋግመው እንደሚናገሩት የአፍሪቃ ጠቅላላ ብሔራዊ ገቢ እንደ ጎርጎሪዎሳውያኑ የዘመን ቀመር ከ1990 ዓ ም ወዲህ በአምስት እጥፍ ጨምሯል። የአህጉሩ የተፈጥሮ ሀብትም እንደ በፊቱ ግዙፍ ነው። የህዝቡ ቁጥርም እያደገ ሄዷል። ያም ቢሆን ግን ጀርመናውያን ተቋማት በአፍሪቃ ያን ያህል ውክልና የላቸውም። በኢኮኖሚ ትብብር ሚኒስቴር ዘገባ መሰረት በአሁኑ ጊዜ ወደ አንድ ሺህ የሚጠጉ ጀርመናውያን ተቋማት ብቻ ናቸው ገንዘባቸውን በአፍሪቃ የሚያሰሩት። ከነዚህ ተቋማት መካከልም ሁለት ሶስተኛው የሚገኙት በደቡብ አፍሪቃ ነው። በጀርመን የውጭ ንግድ ውስጥ ከሁለት እስከ ሶስት ከመቶ የሚሆነው የአፍሪቃውያኑ ድርሻ የሚጫወተው ሚና እጅግ ንዑስ ነው። የጀርመናውያኑ ኢኮኖሚ ዘርፍ አፍሪቃ የያዘችው ምጣኔ ሀብታዊ ትርጓሜ ከፍ ያለ መሆኑን በየጊዜው ከተናገረ በዚሁ ረገድ እስካሁን የተከተለውን አሰራር መቀየር እንደሚኖርበት የጀርመንና የአፍሪቃውያኑን ጉባኤ ያዘጋጁት በጀርመን የኢኮኖሚ ዘርፍ ከሰሐራ በስተ ደቡብ የሚገኙ አፍሪቃውያት ሀገራት ጉዳይ ተመልካች ክፍል ሊቀመንበር ሃይንስ ቫልተር ግሮስ አሳስበዋል። አፍሪቃ ባለፉት አስራ ሁለት ወራት ለውጥ እንዳሳየች ና በዚህም ሰበብ የጀርመናውያን ተቋማትን ትኩረት እንደሳበች አምናለሁ እርግጥ ከእያንዳንዱ አካባቢ ና ከእያንዳንዱ ሀገር ጋር ያለው ደረጃ የተለያየ ነው ግን አጠቃላዩ የንግድ ግንኙነት እየጨመረ ሄዷል ይህን የልማት መዘርዝሮች ያሳያሉ። እንደ ጎርጎሮሳውያኑ አቆጣጠር በ2015 ዓ.ም ለምሳሌ ጀርመን ከአፍሪቃ ጋር ያደረገችው የንግድ ግንኙነት ወደ 26 ቢሊዮን ዩሮ ከፍ ብሏል። ገሃዱ ይህን ቢመስልም ግን ብዙ የጀርመን ተቋማት ገንዘባቸውን አሁንም አፍሪካ ውስጥ ከማሰራት ተቆጥበዋል። በአንዳንድ ሀገራት የሚታየው የፖለቲካ አለመረጋጋት የተቋማቱን ኃላፊዎች ማሳሰቡ አልቀረም። በአህጉሩ የተስፋፋው ሙስናም ኢንቨስትመንትን ያደናቀፈ ሌላው ምክንያት ነው። በዚህም የተነሳ የጀርመናውያኑ የኢኮኖሚ ማህበራት ከመንግስት ዋስትና ሲጠይቁ ይታያል። የጀርመን ኢኮኖሚ ትብብር ሚኒስትር ይህን አይነቱን ዋስትና ለአፍሪቃ ይበጃል በሚል ባዘጋጁት የማርሻል እቅዳቸው ውስጥ በሀሳብ ደረጃ አስቀምጠዋል። ይሁንና ይህ ብቻውን በአፍሪቃ የጀርመን ኢንቨስትመንትን ለማሳደግ እንደማይበቃ የበርሊኑ የፖለቲካ ጥናት ተቋም ባልደረባ ኤልቪራ ሽሚግ አስታውቀው ከዚህ በተጨማሪ ለጀርመናውያኑ መካከለኛ ኢንዱስትሪዎች የፖለቲካ መረጋጋትና አፍሪቃውያኑ አጋሮቻቸው የመክፈል ኃላፊነታቸውን በትክክል የሚወጡበት ስርዓት ሊዳብር እንደሚገባ አስረድተዋል። አፍሪቃ ባለፉት 12 ወራት ለውጥ እንዳሳየችና በዚህም ሰበብ የጀርመናውያን ተቋማትን ትኩረት እንደሳበች አምናለሁ። እርግጥ ከእያንዳንዱ አካባቢና ከእያንዳንዱ ሀገር ጋር ያለው ደረጃ የተለያየ ነው። ግን አጠቃላዩ የንግድ ግንኙነት እየጨመረ ሄዷል። ይህን የልማት መዘርዝሮች ያሳያሉ። እንደ ጎርጎሮሳውያኑ አቆጣጠር በ2015 ዓ ም ለምሳሌ ጀርመን ከአፍሪቃ ጋር ያደረገችው የንግድ ግንኙነት ወደ 26 ቢሊዮን ዩሮ ከፍ ብሏል። können wir da nur sehr begrenzt dran arbeiten.